በአሁኑ ወቅት ከፍተኛ የስደተኞች ቁጥር በመቀበል ላይ ከሚገኙት አገሮች ቀዳሚውን ስፍራ የያዘችው ጀርመን ስትሆን፣ ስዊድን ከጀርመን ቀጥሎ በሁለተኛ ደረጃ ብዛት ያላቸውን ስደተኞች በመቀበል ላይ ትገኛለች። ይህ ጉዳይ ሰሞኑን በስዊድን ትኩስ የመነጋገሪያ ርዕስ ሆኗል። የአገሪቱ ዋና ዋና ተቋሞች በጉዳዩ ላይ ትኩረት አድርገው እየሰሩ ይገኛሉ። መንግስታዊ ያልሆኑ ድርጅቶችም በአጭር ጊዜ ውስጥ ከህዝቡ በብዙ ሚሊዮን የሚቆጠር ገንዘብ ማሰባሰብ ችለዋል። የስዊድን ህዝብ በፈቃደኝነት ስደተኞቹ በሚገቡባቸው ኬላው በመሄድ የተለያዩ እርዳታዎችን በመለገስ ላይ ይገኛል። ይህ አይነቱ የስደተኞች ቀውስ ባለፉት ግማሽ ምዕተ ዓመት ታይቶ የማያውቅ ልዩ ክስተት በመሆኑ ጠቅላላውን የስዊድን ህብረተሰብ አትኩረት ሰጥቶ ይገኛል። በስዊድን መንግስት በኩል ጉዳዩን ዘላቂና ጊዜያዊ መፍትሄ ለማግኘት ከፍተኛ ርብርቦች በማድረግ ላይ ይገኛል። በትናንትናው ዕለት የስዊድን ጠቅላይ ሚኒስትር ስቴፋን ሎቨን ዋና ዋና የተለያዩ የፖለቲካ ፓርቲ መሪዎችን ከጽንፈኛው ስቨሬ ዲሞክራትና በስተቀር ሁሉንም በመጋበዝ በተከሰተው የስደ ስደተኞች ቀውስ ጉዳይ ላይ ለመምከር አስቸኳይ ስብሰባ ጠርተው ነበር። በትላንትናው ምሽት ሶስት ሰዓት ላይ ስብሰባው ከተጠናቀቀ በኋላ የስዊድን ጠቅላይ ሚኒስትር ስቴፋን ሌቨን በአጉራችንና በአገራችን የተከሰተውን የስደተኞች ቀውስ ለመፍታት በሁሉም እርከን መስራት ይኖርብናል ብለው ነበር። ከተባበሩት መንግስታት ስደተኞች ድርጅት ኃላፊ ከጉንተርጋ እንዲሁም ከሌሎች የአውሮፓ ሕብረት ኃላፊዎች ጋር እንደተስማማ ነው። ወደ አውሮፓ የሚጎርፉት ስደተኞች በመላ የአውሮፓ አባል አገራቶች መከፋፈል ይገባቸዋል። በአገር ውስጥ ስደተኞችም በተገቢው መልክ ለማስተናገድ ከእያንዳንዱ ኮሚውን ማለት ክልል የተመደበለት ባጀት ከፍ እንዲል የሚለው ከተስማሙባቸው ነጥቦች አንዱ ነው። ሌላኛው በስዊድን አገር ያሉት ኮሚዩኖች በፈቃደኝነት ብቻ ነው ስደተኞቹን ተቀብለው የሚያስተናግዱት። እዚህ የተነሳ የተወሰኑ ኮሚዩኖች ከፍተኛ ቁጥር ያላቸውን ስደተኞች ሲያስተናግዱ፣ የተቀሩት ደግሞ ምንም ወይም በጣም አነስተኛ ቁጥር የሚቀበሉ ናቸው። ይህንን የተዛባ አያያዝ ለመቀየር ሁሉም ኮሚዩን በግዴታ መቀበል እንዳለበት የሚያዝ አዲስ ሕግ መርቀቅ አለበት ብለዋል ጠቅላይ ሚኒስትሩ። የአገሪቱ ኮሚዩኖች ሁሉም ስደተኞቹን የመቀበል ኃላፊነት እንዲኖራቸው ያስፈልጋል። ለዚህም የሚያስፈልጋቸውን በቂ አቅርቦት እናዘጋጃለን። ወደ ስዊድን የሚፈልሱት ተገን ጠያቂዎች ጀርመንን አቋርጠው በዴንማርክ በኩል ነው የሚያልፉት። ባለፉት ሁለት ቀናቶች የዴንማርክ ፖሊስ ወደ ድንበሩ የገቡትን ስደተኞች ወደ ስዊድን እንዳይሻገሩ አግቶ ነበር። ለዚህም ምክንያት የሚያቀርበው የዳብሊን ስምምነትን ነው። ሆኖም ስደተኞቹ ዴንማርክ ላይ የጥገኝነት ጥያቄ አናቀርብም ብለው እምቢ በማለታቸው የዴንማርክ ፖሊስ መጨረሻ ላይ እንዲለቋቸው ወሰነ። እኛ ሰዎቹን አስገድደን እዚህ ጥገኝነት ጠይቁ ማለት አንችልም ነበር ያሉት የዴንማርክ ፖሊስ ኃላፊ የንስ ሄንሪክ ሆይበሪ በዳብሊን ስምምነት መሰረት ስደተኞቹን ለመመዝገብ ፈቃደኞች ነን። ሆኖም ስደተኞቹ የማይፈልጉ ከሆነ ልናስገድዳቸው አንችልም። የስደተኞቹ ፍልሰት ወደ ስዊድን አሁንም በመቀጠል ላይ ይገኛል። በትናንትናው እለት ብቻ ከ300 በላይ የሚሆኑ ስደተኞች ወደ ስዊድን ገብተዋል። ለዶችቬሌ ለተጠናከረው ዘገባ ቴዎድሮስ ምህረቱ ስቶክሆልም፣ ስዊድን።